ጋቢና ቪኦኤ ጋቢና ቪኦኤ ሰላም፣ ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምረዋል። ታክሲዋ ሞልታለች። ታህሳስ 24 2010 ዓ.ም ምሽት ፕሮግራም አስተናጋጃችሁ ጽዮን ግርማ ነኝ። በታዋቂው የሙዚቃ ሰው ቴዲ አፍሮ ዙሪያ የተሰራ አጠር ያለ ዘገባ ለምሽቱ ይዘናል። አገሪቱ ያለችበት ሁኔታ ትንሽ ከባድ ቀደምሲል ቀደም ሲል እኔ ልጅ ሆኜ እንደ አንድ ሀገር ነው የኖር ነው ኢትዮጵያ የሚባል ሀገር ነው የምናውቀው ከዛ በኋላ እንግዲህ ሁላችንም በተወላጅነት ውስጥ ነው የምንጠራውም የምንታወቀው። በኢትዮጵያ ታሪክ ጥሩ ያልሆነ አመለካከት ያላቸው ሰዎች ሊኖሩ ይችላሉ። ቴዎድሮስ ካሳሁን ወይም ደግሞ በመድረክ ስሙ ቴዲ አፍሮን ነበር የሰማችሁት። በሌላ ዘገባችን ደግሞ የገዢው ፓርቲ ኢህአዲግ መግለጫ አስተያየት ተሰጥቶበታል። በራሱ ማዕከል ነው ውይይት ያደረገው። ኢህአዴግ የሚባለውን ፓርቲ የመሰረቱት እነዛ ፓርቲዎች የገመገሙት በውስጣቸው ያለውን ልዩነት ነው እንጂ የተመለከቱት አሁን ያለችበትን ሁኔታ ስጋቷን የገመገሙት አይመስለኝም። በአዲስ አበባ ዩኒቨርሲቲ የታሪክ ምሁርና በኢትዮጵያ ወቅታዊ የፖለቲካ ጉዳይ ላይ አስተያየት በመስጠት የሚታወቀው ረዳት ፕሮፌሰር አቶ አበባ ያሌውን ነበር የሰማችሁት። በአባል ድርጅቶች ውስጥ የሚታይ ቡድናዊነት ይሄ የኔትወርኪንግ ብቃት ሳይሆን ተቻችሎ ተሸፋፍኖ አቅም በሌለበት ሁኔታ ተሸካክሞ የመሄድ የኔትወርክ አካሄድ ስለነበረ ነው። ይሄ ነው ቡድናዊ ጠባብ አካሄድ የተባለው። እነዚህ ድርጅቶች በተወሰነ ደረጃ ራሳቸውን ችሎ ያደርጉት የነበረው እንቅስቃሴ በሕዝቦች መካከል ቅርርብን ስለፈጠረ፣ ያ ደግሞ የትንሽ ቡድንን ሄጅሞኒ ሊያፈርስ ይችላል ብሎ ስላሰበ በሶሻል ሚዲያም ይሁን በተለያየ መድረኮች ይህንን ነገር ሲዋጋ እንደነበረ በደንብ ይታያል። አሁንም ያንኑ ነገር በድርጅታዊ መግለጫ ውስጥ አካቶ ያንን ነገር ለመቀልበስ የሚያደርገው ጥረት ነው። አቶ አሉላ ሰለሞንና አቶ ገረሱ ቱፋ በመግለጫው ላይ ተቃራኒ ሀሳባቸውን ሰንዝረዋል፣ ይዘናቸዋል። በተሰናባቹ 2017 ከተከናወኑት ውስጥ የአመት ማብቂያ ዘገባም አለን። ሁሉንም ከዝግጅታችን ታገኙታላችሁ። በፌስቡክ አት ቪኦ አማሪክ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን። ለአየር እናበቃዋለን። Gabina V.O.E. Sehen sie uns gleich አጠር ላሉ የምሽቱ ዜናዎች ተመልሼ መጥቻለሁ። በቀዳሚው ዜና ፕሬዚዳንት ዶናልድ ትራምፕ ፓኪስታን ለሽብርተኞች ከለላ ትሰጣለች ሲሉ በትዊተር ያስተላለፉትን መልእክት በተመለከተ ኢስላማባድ አገሯ ላይ ለሚገኙት የዩናይትድ ስቴትስ አምባሳደር ተቃውሞ አሰማች። የአሜሪካ ኃይሎች አፍጋኒስታን ውስጥ እየተዋጋቸው ያሉትን ፓኪስታን ከለላ እየሰጠች ከመሆኗን ከመጥቀስ በስተቀር የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ፓኪስታንን የወነጀሉት ኢስላማ ባድ ውስጥ የሚገኘው የዩናይትድ ስቴትስ ኤምባሲ ቃል አቀባይ እንደገለጸው አምባሳደር ዴቪድ ሃል ወደ ፓኪስታን ውጭ ጉዳይ መስሪያ ቤት በመሄድ ትራምፕ ትላንት ሰኞ ስላስተላለፉት የአዲስ ዓመት የመግቢያ ንግግራቸው ማብራሪያ ሰጥተዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ለኢራን ተቃዋሚዎች ባስተላለፉት መልእክት በቴሄራን ጨቋኝና ነፍሰ ገዳይ አምባገንን አገዛዝ ላይ መነሳታችሁ ይበል የሚያሰኝ ነው በማለት አወድሰዋቸዋል። የኢራን መንግስት ግን ተቃዋሚዎቹን በጠላትነትና በጸረ መንግስት መፈረጁ ተገልጿል። ባለፈው ሳምንት ማብቂያ በመላ ኢራን ውስጥ በተጀመረው ጸረ መንግስት ተቃውሞና ትላንት ሌሊቱን አስር ሰዎች እንደተገደሉ መንግስታዊ የቴሌቪዥን ጣቢያ መዘገቡ ይታወሳል። በመጨረሻም ደቡብ ኮሪያ አገሯ ላይ የሚካሄደውን የክረምት ኦሎምፒክ በተመለከተ ከቀንደኛ ጠላቷ ሰሜን ኮሪያ ጋር በከፍተኛ ልዑካን አማካኝነት መወያየት እንደምትሻ አስታወቀች። የደቡብ ኮሪያ የአንድነት ጉዳዮች ሚኒስትር ቾ ማያንጎኝ ዛሬ በሰጡት ጋዜጣዊ መግለጫ ሲኦል ከፍተኛ መልእክቶቿን የቃል ኪዳን ሰፈር ተብሎ ወደሚታወቀውና ደቡብና ሰሜኑን የሚለየው ቀጠና ወደሚገኝበት በመላክ ከሰሜን ኮሪያ ዲፕሎማቶች ጋር እንዲወያዩ ሁኔታዎችን ታመቻቻለች ብለዋል። አድማጮች ለሰዓቱ ያስኳቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ ንሻገር ጋቢና ቪኦኤ። በኢትዮጵያው የፖፕ ኮከብ ቴዲ አፍሮ አፍቃሪዎቹ ይደሰታሉ፣ ባለስልጣናቱ ይከፋሉ ብሎ ይጀምራል የፈረንሳይ የዜና ወኪል አዣንስ ፍራንስ ፕሬስ ስለ ቴዲ አፍሮ ሰሞኑን ባወጣው አንድ ዘጋቢ ፊልም የዌብ ና የሶሻል ሚዲያ ፕሮዲውሰራችን አበባየው ገበያው እንደሚከተለው አጠናቅረዋለች። በኢትዮጵያው የፖፕ ኮከብ ቴዲ አፍሮ አፍቃሪዎቹ ይደሰታሉ፣ ባለሥልጣናቱ ይከፋሉ። ቴዲ አፍሮ ምናልባት ዛሬ ለኢትዮጵያ የፖፕ ሙዚቃ ትልቁ ኮከብ ነው። ከዘፈኖቹ አንዳንዶቹ ደግሞ ታግደዋል ማለት ይቻላል። ባለፈው ዓመት ውስጥ አዘጋጅቶት የነበረው የአልበሙ ማስመረቂያ ዝግጅት ደግሞ በፖሊስ በኃይል እንዲበተን ተደርጓል። ዘንድሮ 41 ዓመቱን የደፈነው ቴዲ ከሰፊው ቤቱ ደጅ ዘና ብሎ በሀገሩ ኢትዮጵያ ሰላምና አንድነት እንዲሰፍን ለማበረታታት ትኩረት ሰጥቶ እንደሚሰራ ይናገራል። አገሪቱ ያለችበት ሁኔታ ትንሽ ከባድ ነው። ቀደም ሲል እኔ ልጅ ሆኜ እንደ አንድ ሀገር ነው የኖርነው። ኢትዮጵያ የሚባል ሀገር ነው የምናውቀው ከዛ በኋላ እንግዲህ ሁላችንም በተወላጅነት ውስጥ ነው የምንጠራውም የምንታወቀው። የኢትዮጵያ ታሪክ ጥሩ ያልሆነ አመለካከት ያላቸው ሰዎች ሊኖሩ ይችላሉ። ያንን እንደ አመለካከት ማክበር እንዳለ ሆኖ የነሱ አለመውደድ ወይም መውደድ ይሄን እውነት ሊቀይረው አይችልም። እኛ ያለፈውን ትውልድ የማስታረቅ ስራ ነው። እኛ ተግባር የቀጥሉት ልጆች ከዛ ችግር ማለፍ አለባቸው ብዬ አምናለሁ። ያለፈው ችግር ለእኛ መመድረስ የለበትም። እኛ ደግሞ የራሳችን እድል ሊሰጠን ይገባል። ኢትዮጵያን እስካለፈው ነሐሴ ተደንግጎ ወደ ቆየው ለአስር ወዳት ወደ ዘለቀ የአስቸኳይ ጊዜ ሁኔታ የከተቷት የሰፉ ጸረ መንግስት ተቃውሞች ለሁለት ዓመታት ያህል ሲያተራምሷት ቆይተዋል። በመቶዎች የሚቆጠሩ ሰዎች ተገድለዋል። በዚህ ሁኔታ ውስጥ ባለፈው ግንቦት ኢትዮጵያ የሚለው የቴዲ አፍሮ አልበም ወጣና። የዓለምን የቢልቦርድ የሙዚቃ ሰንጠረዥ ጣሪያ ነካ፣ አንደኛ ሆነ። በኢትዮጵያ የመንግሥት ራዲዮና ቴሌቪዥን ግን አልተጫወተም፣ አይለቀቅም። ብዙ ጊዜ የዘፈኖቹ ግጥሞችና ቪዲዮዎች ንግግር አጫሪዎች ናቸው። ላለፉት 26 ዓመታት ስልጣን ላይ ያለውን የቀድሞ ማርክሲስት ሽምቅ ተዋጊ ቡድን ኢህአዲግን በትችት የሚቦርሹ የሚጠርቡ ናቸው የሚሉ ብዙዎች ናቸው። በአብዛኛው በአማርኛ የተጻፉና የሚዘመሩትን ብሔራዊ ስሜት ቀስቃሾችና ታሪካዊ ዳራዎችን የሚያጣቅሱትን የቴዲ አፍሮን ቀልብ ሰራቂ ጣመ ዜማዎች የቴዲ አፍቃሪዎች እውነትም በፍቅር ይወድቁላቸዋል። እኛ ማስታወስ ያለብን የነ ያስረከቡን ነው፣ ይህን እኮ ሀገር ያስረከቡን እነሱ ብዙ ሰዎች አሉ። እነሱ መረሳት የለባቸውም ነው የሚለው እንዳዳምሱ የሱ ነው። ተቃውሞውን የማይታገሱት ባለሥልጣናት ግን በጥርጣሬ ያዩታል። ቴዲ በሙሉ ስሙ ቴዎድሮስ ካሳሁን ለመጀመሪያ ጊዜ ከባለሥልጣናቱ ጋር መቃቀር ውስጥ የገባው በውከት ከተዋጠውና ተቃዋሚዎች ተጭበርብረዋል ከሚሉት የ1997 ዓ ም ምርጫ ጥቂት ቀደም ብሎ ያስተሰረያል የሚለውን አልበም ያወጣ ጊዜ ነበር። ያ ዘፈን እስከ 1967 ዓ ም ስልጣን ላይ ለነበሩት ቀዳማዊ ኃይለ ሥላሴ መታሰቢያ የተዘመረ ሲሆን ጃ ያስተሰርያል ተብሎ የተሰየመው መንግስቱ መሻሻልና ለውጥን ያመጣ እንደሆነ የሚጠይቀው ነጠላ ዜማ ፈጥኖ የተቃውሞ ስሜት ማንጎራጎሪያ ሆነ። ቴዲ ሰው በመኪና ገሽተህ አምልጠሃል የሚል ክስ ተመስርቶበት ከአንድ ዓመት ለሚበልጥ ጊዜ እስር ቤት ውስጥ አሳልፏል። የቴዲ አፍሮ አፍቃሪዎች ያንን ክስና እስራት የሐሰት በፖለቲካ ምክንያት የተወጠነጠነ እንደነበር ነው የሚናገሩት። አደጋው ደረሰ በተባለበት ቀን ሀገር ውስጥ እንኳን እንዳልነበረ ጉዳቱን እንዳላደረሰ በመግለጽ ራሱም ቴዲ ይከራከራል። ምንም እንኳን የቴዲ ዘፈኖች በየመዝናኛውና በየህዝብ ማመላለሻ ውስጥ በአደባባይ ቢሰሙም ብዙዎች ግን ዛሬም ቢሆን ጃ ያስተሰርያል የሚለውን ዘፈኑን እንዲህ በያገኙበት ከማንጎራጎር መቆጠብን ሲመርጡ ይስተዋላሉ። በመንግስቱ ላይ አንዳች አይነት ቅስቀሳ እያካሄዱ ናቸው ተብለው መጠርጠርን ይፈራሉ። በ2004 ዓ ም ቴዲ ጥቁር ሰው የሚለው አልበሙ በ19ኛው መቶ ክፍለ ዘመን መገባደጃ ላይ በጣሊያን ቅኝ ገዢ ወራሪዎች ላይ ድልን ለተቀዳጁትና በኢትዮጵያ ታሪክ ውስጥ ጉል ስፍራን ላስመዘገቡት ለዳግማዊ ምኒልክ የተዘመረ ነበር። በሌላ በኩል ግን ጥቁር ሰው የኦሮሚያን ክልል እጅግ በበረታ ኃይል ከኢትዮጵያ ግዛት ጋር ቀላቅለዋል ተብለው የሚወቀሱትን አጼ ምኒልክ ዳግማዊን የሚያገን በመሆኑ ምክንያት በቅሬታ ያዩት ብዙዎች ነበሩ። የዚያ ቅሬታ መብዛት የቴዲን የሙዚቃ ድግሶች ስፖንሰር ለማድረግ ቃል ገብቶ የነበረውንና ኦሮሚያ ክልል ውስጥ ብዙ ደንበኛ ያለውን ሄንከን ኩባንያን ወደኋላ እንዲያፈገፍግ አስገድዶታል። ቴዲ ግን በዚህ ምክንያት ወደኋላ አላለም። ባለፉት የኢትዮጵያ ነገሥታትና በሀገሪቱ ታሪክ ላይ ቅሬታ ያላቸው ሰዎች ሊኖሩ ይችላሉ። ሐሳባቸውን ባከብርላቸውም፣ እነርሱ የኔን ሐሳብ መውደድ ወይም መጥላታቸው ግን እውነቱን አይለውጠውም ብሏል። ቴዲ በአንድ ወቅት የአጼ ምኒልክ ነበር ከተባለ ግድግዳው ላይ ከሰቀለው ጎራዴ አጠገብ ቆሞ። የሚገርመው ግን የቴዲ አፍሮ ዘፈኖች እንዲህ እንዲያብቡ ያገዘው የምሽት ሕይወት ተገድቦ የነበረበትን የደርግ ስርዓት ያስወገደው ኢህአዴግ ወደ ስልጣን መዝለቅ ነው። አንዳንድ ሙዚቀኞች ነባር ወደሆኑ ሆኑ የጃዝና የሮክ ስልቶች መመለስን ሲመርጡ ቴዲ ግን የስራዎቹን ማዕከል ብሔራዊ ስሜት ላይ አድርጎ ራሱን ከሌሎች ለየ። ቴዲ በግነቱ የመጀመሪያ ዓመታት በኢትዮጵያውያን ዘንድ እንደ ነውር የሚቆጠር በልጃገረዶች ጡት ላይ ይፈርማል ተብሎ የተናፈሰበትን ወሬ ሲያስተባብል እኔ እንደ አንድ ኢትዮጵያዊ እንዲህ አይነት አድራጎት ልፈጽም አልችልም ማለቱ በራሱ በመላ ሀገሪቱ በብዙዎች ዘንድ የሰፋ አድናቆትን፣ ክብርን አትርፎለታል። ዘፈኖቹ በሙስሊሞችና በክርስቲያኖች መካከል በመፈቃቀር አብሮ መኖሩን የሚያበረታቱ ለሀገር የሚጠቅም አንዳች ነገር ሳይዙ ወደ ሀገራቸው በሚመለሱ ውጭ የቆዩ ኢትዮጵያውያን ላይ የሚሳለቁ ናቸው። ቴዲ የሚለውን የሚያደርግ የሚሰብከውን የሚኖር ሰው ነው ብሏል አዲስ አበባ ውስጥ የሚሰራጨው አፍሮ ኤፍኤም ፕሮግራም ማኔጀር ኢዩኤል ሰለሞን። ባለስልጣናቱ ግን የቴዲ ዝግጅቶች አደባባይ ላይ ይወጡ ዘንድ አንዳችም ድጋፍ የመስጠት ፍላጎትና አዝማሚያ አይታይባቸውም። ቴዲ አልበሙን ለማስመረቅ አዘጋጅቶት የነበረውን መድረክ ፖሊስ መበተኑ ብቻ ሳይሆን ለኢትዮጵያ ዘመን መለወጫ ሊያደርግ የነበረው ኮንሰርት ፍቃድ ሳይሰጠው ቀርቷል። አሁን ታህሳስ መጨረሻ ላይ ለዘንድሮ ገና የሙዚቃ ድግስ ለማቅረብ አቅዶ እስካሁን ፍቃድ እየጠበቀ ነው። እንዲያም ሆኖ ግን ለኢትዮጵያ መልካሙን ለመሻት ሙዚቃን እንዳይጠቀም የሚጣልበት ክልከላ ወይም ስሜቱን ለመጉዳት የሚደረግበት ሙከራ ሊጎዳ ወይም ጽናቱን ሊሸረሽርበት እንደማይችል ይናገራል። ይሁን እንጂ ሙዚቃውን ይበልጥ ለማስፋትና ለማውጣት ያለው እቅድ መንግስቱን ይበልጥ እያናደደው ሊሄድ የሚችል ይመስላል። ቴዲ አስመራ ሄዶ የመዝፈን ሀሳብ እንዳለው እየተናገረ ነው። የእርሱ እዚያ ሄዶ መጫወት በሁለቱ ሀገሮች መካከል ያለውን ግንኙነት ወደ መሻሻል ሊወስድ ይችላል የሚል እምነት አለው። እኛ ያለፈውን ትውልድ የማስታረቅ ስራ ነው የኛ ተግባር። የቀጥሉት ልጆች ከዛ ችግር ማለፍ አለባቸው ብያም፣ ያለፈው ችግር ለእኛ መመድረስ የለበት እኛ ደግሞ የራሳችን እድል ሊሰጠን ይገባል። አባየው ገበያውን እናመሰግናለን። የዚህን ዘገባ ቪዲዮ ለማየት ድረገጻችንንና አት ቪኦኤ አማሪክ የፌስቡክ ገጻችንን ብትጎበኙ ታገኙታላችሁ። ተከታዩ ዘገባችን ደግሞ ውይይት ይሆናል። ለ18 ቀናት በሩን ዘግቶ የሰነበተው ገዢው ፓርቲ ኢህአዴግ ስብሰባውን ሲያጠናቅቅ በአመራር ድክመት የተፈጠሩትን አደጋዎችና ስጋቶች ለመቅረፍ በሚያስችል መግባባትና ስምምነት ግምገማውን ማጠናቀቁን አስታውቋል። ይህንኑ በተመለከተ ቅዳሜ ዕለት የጽሁፍ መግለጫ አውጥቷል። በአዲስ አበባ ዩኒቨርሲቲ የታሪክ ትምህርት መምህር ረዳት ፕሮፌሰር አቶ አበባ አያሌው ከአዲስ አበባ፣ አቶ አሉላ ሰለሞን ከዋሽንግተን ዲሲና አቶ ገረሱ ቱፋ ከአምስተርዳም በመግለጫው ላይ አወየቻቸዋለሁ። ሶስታችሁንም በጣም አመሰግናለሁ። ሶስታችሁን ዛሬ ጋበዝኳችሁ ከኢህአዴግ ስራ አስፈጻሚ ኮሚቴ ከሰጠው መግለጫ ጋር ተያይዞ ነው። በመግለጫው ላይ ኢትዮጵያ ያለችበትን ሁኔታ ግንዛቤ ውስጥ የከተተ መግለጫ ነው ወይ የወጣው? አቶ አበባው አያሌው፣ እኔ አይመስለኝም እንግዲህ መግለጫውን አንብቤያለሁ። ሳነባው አንደኛ የተገነዘብኩት አንደኛ ምንድን ነው ፓርቲው በራሱ ማዕከል ነው ውይይት ያደረገው ኢህአዴግ የሚባለውን ፓርቲ የመሰረቱት እነዛ ፓርቲዎች የገመገሙት በውስጣቸው ያለውን ልዩነት ነው እንጂ የተመለከቱት አሁን ያለችበትን ሁኔታ ስጋቷን የገመገሙት አይመስለኝም። ሁለተኛ ደግሞ ስወስደው የምጠብቀው ነገር አንድ ነገር ነበረ። አንደኛ አገርን ማቀንቀን የምንለው ነገር አለ። አገር ማቀንቀን ሲባል አገር ከፓርቲ በላይ ነው። አገር ከሁሉም በላይ ነው፣ ከግለሰብን በላይ ነው። ያንን ምናልባት ያቀነቅኑታል ብዬ ነበረ። ምክንያቱም ላለፉት ሀያ ስድስት ዓመታት ምንድን ነበር ሲሰራ የነበረው እየተባለ በብዙ ሚዲያዎች ሲነገር የነበረው ልዩነታችን ላይ ነው እንጂ አንድነታችን ላይ አላተኮርንም ባል ነበረ። ያን ፓርቲው እንዲያጠነቅነው እንዲያነሳው አጀንዳ አድርጎ ጠብቅ ነበረ። ያንንም አልተነሳም። ሁለተኛ የሚዲያ ነገሮች ናቸው። ሶስተኛ ማለት ነው ይቅርታ፣ ሚዲያ በነገራችን ላይ የህዝቡን የልብ ትርት አካል አዳመጠና ያንን ካልተናገረ እንዴት ነው የሚሆነው? ይህንንም እንደገና ወደ መቆጣጠር እና በራሱ በሚሰጠው መመሪያ መሰረት ትንቀሳቀሳላችሁ እንጂ የሚል ነው እንጂ ሌላ ነገር አላገኘሁበትም። እና አጠቃላይ እኔ ስገመግመው ምንድን ነው የሀገሪቱን የአለችበትን አደገኛ ሁኔታ አልገመተም። በአካባቢያችን ያሉ ብዙ ሀገሮች እየተተራመሱ ነው። እኛም እንደዛ መተራመሳል። ይህን ነበር አንስቶ መነጋገር የነበረበት ፓርቲ። አቶ አበባ በጣም አመሰግናለሁኝ። አሉላ እስቲ በአንተ በኩልስ እንግዲህ፣ በመግለጫው መግቢያ ላይ ትንሽ ሀገሪቱ ያለችበትን ችግር ለመዳሰስ ይሞክራል። ሀገሪቱ በአሳሳበ የወቅታዊ ችግሮች ተወጥራ የቆየችበት ሁኔታ አለ የሚል ነገር አለ በመግቢያው አካባቢና በአጠቃላይ ግን መግለጫው ሲያጠቃልል ይሄንን ወቅታዊ ችግር ግንዛቤ ውስጥ የከተተ ነው ወይ ትላለህ? በአንተ በኩል አመሰግናለሁ ያለው ያው መግለጫውን አንብቤዋለው እንደተባለው ኢህአዲግ ያካሄደው የስራ አስፈጻሚ የድርጅቱ ስብሰባ ነው። ነገር ግን እንደ ገዢ ፓርቲና ራሱ ኢህአዲግ የሚመራው መንግስትም በሀገራዊ ጉዳዮች እና በወቅታዊ ጉዳዮች ላይ አተኩሯል መግለጫው። መግለጫ ውስጥ ሁሉንም ነገር ላናገኝ እንችላለን። በተለይ ወደ ተግባር በሚመነዘርበት ጊዜ ነው ነገሮችን በደንብ በግልጽ ማወቅ የሚቻለው። ምክንያቱ ስለ አስራ ስምንት ቀን የተካሄደው ስብሰባ በዚህ መግለጫ ውስጥ ሁሉንም ነገር ማካት ይቻላል የሚል እምነት የለኝም። ነገር ግን ብዙ ነገሮችን ግምት ውስጥ ያስገባ ነው። በዋናነት ኢህአዴግ እንደ ኢህአዴግ አራቱ አባል ድርጅቶች የመሰረቱት ኢህአዴግ ማለት ነው፣ እንደ ግንባር ያለበትን ችግር አስቀምጧል። ከዛ እንደ መንግስት እንደ ገዢ ፓርቲ ደግሞ እንደ መንግስት አስቀምጧል። የሀገራዊ ጉዳዩንም አይቶታል። በተለይ አገራዊ አንድነትን ከማቀንቀን ረገድ የነበሩ ጉድለቶች መግለጫው ላይ ተካቷል። ሌላ በቀጣይነት እንደ ሀገር ሊሰሩ የሚገባቸውና እርማት የሚያስፈልጋቸው እንዲሁም ፓርቲው እንደ ፓርቲው ተሳስተዋል የሚላቸውን ስህተቶች አስቀምጦ ይቅርታ ጠይቋል። በጣም አመሰግናለሁ። አቶ ገረሱ ቱፋ ወደ አንተ ልምጣና ሁለቱ ያነሱት ሀሳብ ላይ የምትጨምረው አለ? አያይዘህ እንደው መግለጫውንም በዛው የምትዳስሰው ነገር ካለ። መግለጫው ብዙም ከዚህ በፊት ስናነባቸው ከነበሩ መግለጫዎች የተለዩ አይደሉም። እዛ ሀገር ውስጥ ከፍተኛ የፖለቲካ ቀውስ አለ፣ ከፍተኛ የኢኮኖሚ ቀውስም አለ። እነዚህ ሁለት እርስ በርሳቸው እየተደማመሩ የሚሄዱ ዲያሌክቲካል ሪሌሽንሽፕ ያላቸው ናቸው። ስለዚህ አንደኛው አንደኛውን እያጠነከረ መሄድ ነው። ይህንን መሰረታዊ የፖለቲካ ቀውስ ያመጣው ደግሞ የአንድ የቡድን የበላይነት እዚህ ሀገር ውስጥ ተንሰራፎ እዚህ ሀገር ውስጥ የሚገኙ ህዝቦች ይሄ መንግስት የእነንትና መንግስት ነው እንጂ የእኛ መንግስት አይደለም የሚል መንፈስ ውስጥ ስለቆዩ ያንን ሊቀይር የሚችል በተወሰነ ደረጃ የኢህአዴግ አባል ድርጅቶች አካባቢ ሲደረጉ እንቅስቃሴዎችን መልሶ ለማፈን ጥረት ያደረገ የማስፈራሪያ ብረውን የበላይነት አሁንም ለማስቀጠል የኢህአዴግን መግለጫ ልንለው አንችልም የህወሀት መግለጫ ማለት እንችላለን። ምክንያቱም በሌሎቹ ድርጅቶቹ ሲታይ የነበረው መንፈስ እዚህ ውስጥ አልተንጸባረቀም። ስለዚህ ችግሮቹን ለመፍታት በድፍረት ኢህአዲግ እንደ ድርጅት ለመቀጠል ከፈለገ የነበረውን እድል ያበላሸ ችግሮች እየተወሳሰቡ እንዲሄድ መንገድ የከፈተ የይስሙላ መግለጫ ነው የሚል እምነት ነው ያለኝ። በድፍኑ መግለጫውን ለመዳሰስ ሞክራችኋል። ወደ መግለጫው ስንገባ፣ አንደኛው ስለ ፓርቲው ስለ አራቱ ኢህአዲግን ስለመሰረቱት አራቱ ፓርቲዎች እንደተባለው ስለ እነሱ ቢሆንም መግለጫው መሀል ላይ ግን በስራ አስፈጻሚዎች ግምገማ መሰረት መርሃ አልባ ቡድናዊ ትስስር የሚል ነገር ተነስቷል። ከምንም ነገር በፊት እና በላይ በጠባብ ቡድናዊ ጥቅሞች ላይ የተመሰረተ መርህ አልባ ግንኙነት ይላል እና ምን ማለት ነው? እንዴት ተረዳችሁት ይህንን? እስቲ አቶ አበባው። እንግዲህ ድርጅቶች አሉ፣ ኢህአዴግን የመሰረቱት እነዛ ድርጅቶች በአንድ በኩል የራሳቸውንም ግንኙነት የመመስረት መብት አላቸው። ይሄ የተጠበቀ ነው፣ ጤናማ። በአንድ በኩል ደግሞ ችግሩ ምንድን ነው? ኢህአዴግ ከጀመረው ጉዞ አልተላቀቀም። ለምን? መርህ ምንድን ነው? መጀመሪያ ላይ መርህ ማለት ህዝብ ነው። ህዝብን የወከለ ፓርቲ ህዋትም ይሁን ኦህዴድም ይሁን በአዴንም ይሁን እነዚህ ስለ ህዝቦቻቸው መታገል አለባቸ። ህዝብን እነዚህ ፕሬዘንት አድርገዋል። ህዝብን ከወከሉ ደግሞ ለህዝባቸው ማቀንቀን አለባቸ። ሁለተኛ ደግሞ አንድ ፓርቲ አንድን ህዝብ ይወክል ማለት ነው። እዛ ጋ ያስቀመጠው ነገር አለ። ያ ነገር ደግሞ ምንድን ነው ብሔራዊ ድርጅቶች ይላቸዋል። ብሔራዊ ድርጅቶች እኮ እርስ በርስ ለመገናኘት ምንም ጥያቄ አያስፈልጋቸውም። እንደውም ኢህአደግን ሊያጠናክሩ የሚችሉ እነዛ የህዝበ ህዝብ ግንኙነቶች ናቸው። በጣም እንደውም እዛ መግለጫ ላይ በጣም ያፈርኩበት አንደኛው ትልቁ ነገር ምንድን ነው? እነዚህን መድረኮች እነዚህን አይነት መድረኮች በደንብ አድርጎ መጠቀም መቻል ነበረበት፣ ማስፋፋትም ነበረበት። ህዝባዊ ድርጅት አይደሉም እንዴ? ህዝባዊ ድርጅትነት ብለዋል፣ ከመጀመሪያም ሲነሱ ማለት ነው። እነዚህ ድርጅቶች ህዝብን ካልወከሉ የህዝብን ዓላማ የህዝብን ጥያቄ ካላቀነቀኑ የት ጋ ነው? ይሄ ፓርቲዛን ፖለቲክስ ነው አሁን እየበጠበጠን ያለ ህዝቡ ሌላ ፓርቲው ሌላ። እንደዚህ ሊሆን አይችልም። ከዚህ በኋላ አሁን እዚህ መግለጫ ላይ የወጣው ትልቁ ነገር በጣም የሚያስፈራ ምንድነው? መርህ አልባ ምን ማለት ነው? መርህ አልባ በፓርቲዛን ፖለቲክስ ከሄድን ምንድነው? መርህ አልባ ነው። ፓርቲው ከህዝቡ አይገናኝም። ህዝቡ ደግሞ ከፓርቲው ጋር ምንም አይነት ግንኙነት የለውም። አሁን ፓርቲዎችና ህዝቡ የግድ መተዋወቅ አለባት። እሺ፣ አቶ አበባው አመሰግናለሁ። አቶ አሉላ ና ቅድም ስትሰጥ አስተያየት ኢህአዴግ እንደውም ኃላፊነቱን ወስዳለሁ ብሏል ለተፈጠሩት ነገሮች ብለህ ነበር። ምን ማለት ነው ኃላፊነት መውሰድ ማለት? መግለጫው ላይ በዝርዝር አልተቀመጠም። የትኛውን ኃላፊነት የትኛው ጥፋት እንደተሰራ በዝርዝር የተቀመጠ ነገር የለም። የትኛውን ነው ኃላፊነት የሚወስደው መግለጫው ላይ? በሀገራችን የተከሰተው ሁኔታ ነው እንግዲህ ህዝብን ያሳዘነ ሁኔታ ተከስቷል ይሄ ምንም ጥያቄ የለውም። ሀገራችን ላለፉት ሁለት ዓመታት የነበረችበት ሁኔታ በጣም አሳዛኝ ነው ምስቅልቅሉ የወጣ በብዙ ነገሮች የሚገለጽ መፈናቀል የሰው የዜጎች ህይወት መጥፋት እንደዚህ የመሳሰሉ ነገሮች መግለጫው ላይ ተቀምጠዋል ስለዚህ ያንኑ የማስተካከል አንድ ሁለተኛ ደግሞ ይቅርታም ጠይቋል ቀድሞ ወዳልሹ ነጥብ ስመጣ ግን ይሄ መርህ አልባ ጉድኝት የተባለው መጀመሪያ በነገራችን ላይ እንዲያውም ከዚህ ከኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ በፊት ቀደም ብሎ የድርጅቶች በየድርጅታቸው ስብሰባ አድርገው ነበር እና አስታውሳለሁ፣ በአዴን ላይ ርዕዮተ ዓለም ክህደት ብሎ ያስቀመጠው ነገር ነበር። በአዴን ከዛ ጋር የሚያያዝ ነው። ሁለተኛው በአባል ድርጅቶች ውስጥ የሚታይ ቡድናዊነት፣ ይሄ የኔትወርኪንግ ብቃት ሳይሆን ተቻችሎ ተሸፋፍኖ አቅም በሌለበት ሁኔታ ተሸካክሞ የመሄድ የኔትወርክ አካሄድ ስለነበረ ነው። ይሄ ነው ቡድናዊ ጠባብ አካሄድ የተባለው። ስለዚህ አባል ድርጅቶቹን በይበልጥ የሚመለከት እንጂ ወደ ህዝብ ወደ ውጭ የምናወጣው ነገር አይደለም። በህዝቦች መካከል የተደረጉ ግንኙነቶች በነገራችን ላይ ራሱ መንግስትም ያዘጋጃቸው አባል ድርጅቶቹም ደግፈውት ሀሳቡን የፈጸሙት ነገር ስለሆነ እንዲያውም ተጠናክሮ መቀጠል አለበት። የህዝብ ለህዝብ ግንኙነቱ መድረኮቹ ራሱ የፈጠራቸው መንግስትና ኢህአዴግ ነው። ገረሱ እንግዲህ፣ አሉላ ይሄንን መርህ አልባ የሚለውን የኢህአዴግ መግለጫ ላይ የተቀመጠውን ነገር አባል ድርጅቶቹ እርስ በርስ ባላቸው ግንኙነት ነው እንጂ ህዝቡና እርስ በርስ ህዝቡ ውስጥ በተፈጠረው ለምሳሌ ከዚህ መግለጫ በኋላ በማህበራዊ ሚዲያም ላይ የነበረው ነገር በተለይ የአማራና የኦሮሞ ህዝብ ለህዝብ ግንኙነት እሱን የተመለከተ መግለጫ ነው የሚል ነገር ሲነሳ ነበረና አይደለም፣ ምን ትላለህ? እኔ አሉላ እንደሚለው ሳይሆን ከብዙ ህወሓት ጋር ተያያዥነት ወይም ቅርበት ያላቸው ሰዎች በተለያየ ጊዜ ባለፉት አንድ ወር ሁለት ወር ውስጥ በሚሰጡት አስተያየት ያንን በተወሰነ ደረጃ የሚያንጸባርቅ መግለጫ ነው። እንደሚታወቀው ኢህአዴግ የመንግስታዊ የሆኑ ስራዎችን በሙሉ ወደ ኢህአዴግ ወስዶ ኢህአዴግ ውስጥ ደግሞ ኢህአዴግ በአንድ ድርጅት ኮር የሆነበት ዙሪያ ነው የተደራጀው። ውሳኔዎችን መንግስታዊ ከሆኑ እንደ ፓርላማ ሌሎች ሌጂትመት ሊሆኑ ከሚችሉ ኃይሎች ወስዶ እዛ ውስጥ ነበረ ሲወሰን የነበረውና እስካአሁኑ ደግሞ አንድ ድርጅት ተቆጣጥሮት የፈለገውን ነገር ያደርግ ነበረ። ራሱ መሀል ላይ ሆኖ እንደ ዳኛ ሌሎችን እያጣላ በትንሽ ቡድን የበላይነት ሲያስጠብቅ ነበረ። ያንን ነገር ሊቀለብስ የሚችል ህዝቦች ራሳቸውን ችለው ኤጀንሲ ኖረዋቸው ሊያቀራረቡ የሚችሉ እነዚህ ድርጅቶች በተወሰነ ደረጃ ራሳቸውን ችለው ያደርጉት የነበረው እንቅስቃሴ በህዝቦች መካከል ቅርርብን ስለፈጠረ ያ ደግሞ የትንሽ ቡድንን ሄጅሞኒ ሊያፈርስ ይችላል ብሎ ስላሰበ፣ በሶሻል ሚዲያም ይሁን በተለያየ መድረኮች ይህንን ነገር ሲዋጋ እንደነበረ በደንብ ይታያል። አሁንም ያንኑ ነገር በድርጅታዊ መግለጫ ውስጥ አካቶ ያንን ነገር ለመቀልበስ የሚያደርገው ጥረት ነው እንጂ አሉላ እንዳለው አይመስለኝም። እንግዲህ ሶስታችሁንም በጣም ነው የማመሰግነው። በመግቢያ ላይ እንደጠቀስኩት በጣም አጭር የውይይት ጊዜ ነው ያለን ለዛሬ፣ በስፋት በሚቀጥለው እንመለስበታለን። ግን እንደው ለማጠቃለል ያህል ይሄ የአስራ ስምንቱ ቀን የኢህአዴግ ስብሰባ ና የወጣው መግለጫ በቀጣይ አሁን ላለው ወቅታዊ ችግር ትንሽ ፍንጣቂ ወይም አመላካች ተስፋ አለ ያህል ወይ ትላላችሁ? ተብሎ እኔ ማስበው እንግዲህ ምንድን ነው፣ ድርጅቶች ህዝባቸውን ማሰብ አለባቸው። ህዝቡ አንድ ነው። በነገራችን ላይ ምንም አይነት ይህን ህዝብ ከፋፍሎም ለብቻውም ታይቶ እንትን አይለም። ፓርቲዛን ፖለቲክስ በእኛ ሀገር መጀመሪያም ባዕድ ነው። ለምን ሺህ አመት ሶስት ሺህ አመት የኖርን ህዝብ ዝም ብለን ነገ ወይም ትናንትና ስለመጣም ብቻ የምንነግድበትም አይደለም። ትልቁ ነገር ምንድን ነው፣ ህዝቡ ትልቅ ህዝብ ነው። መጀመሪያ ላይ ፖለቲካ መነሳት ያለበት አይ እኔ ያውቅልሃለሁ ብሎ ሳይሆን ምንድን ነው መነሳት ያለበት ህዝቡ ምንድን ነው ፍላጎቱ በምንድን ነው የተሳሰረው፣ ከዚህ በፊት ምንድን ነው የሚያገናኘው፣ እነዛን ደግሞ የኢኮኖሚ ትስስሮች መፍጠር ነው እንጂ፣ አሁን ፖለቲካው ከህዝቡ ተለይቷል። ይሄን ደግሞ የጀመርነው አሁን ኢህአዴግ ስለመጣ ማለት ነው፣ ከደርግ ስርዓት ጀምሮ የለም። የህዝቡን ፍላጎት ስሜት፣ የህዝብ ትርታ መጀመሪያ ላይ ኢህአዴግ መወያየት ያለበት ስለ ፓርቲው ስለምኑ ስለ ትንክሩ ሳይሆን ምን ያክል ህዝባዊ መሆን አለብን የህዝቡን ስሜት እንረዳና ይልቅ እንጂ ይሄ ነገር ለልጅ ልጆቻችን የሚጠፍ ፖለቲካ አለ ትናንትና ከትናንት ወዲያ ይሄ ሁሉ የምናወራው ነገር ለምንድን ነው አንድ ድርጅት የሚያክል ጊዜ የሚያማክ ህዝቡን ያዳም ህዝቡን ሲያዳምጥ መልሱን ያገኘዋል ህዝብ ትልቅ ነው ይሄን ነው ነው የምለው እና እንጂ ስለ ድርጅት ስለምን ስለምን አድ ድርጅቱ ተከፋፍሏል አንዱ ጥቅመኛ ነው አንዱ በቃ ህዝብን የረሳ ነው አንዱ የህዝብ ወገንተኝነት አለው። ፖለቲካ ማለት እኮ መጫወቻ አይደለም። ፖለቲካ ማለት እኮ የራሴን ጥያቄ መመለስ አለበት የእያንዳንዱ የድሀውን ጥያቄ መመለስ አለበት። የባለ ሀብትን ጥያቄ መመለስ አለበት። በአግባቡ መመለስ አለበት። ይሄንን ያላደረገ የኢህአዴግ የስራ አስፈጻሚ ኮሚቴ ስብሰባ ምንድን ነው የሚፈልይድልኝ ነው ትል አቶ አበባው፣ እንግዲህ በጥያቄ ነው ያጠቃለልከው። በሌላ ጊዜ በሰፊው በስፋት በውይይት እንመለስበታለን። አቶ አሉላ አንተም ማጠቃለያል ጽዮን፣ አመሰግናለሁ። በሰፊው የምንሄድበት በቀጣይ ያልሺው አስምሪበት ና በቀጠሮ እንለያይ። አንድ ነገር ነው፣ ሰፊ ነገር፣ ጥሩ ልክ ነው። በመጨረሻ እኔ ከአቶ አበባው ጋር የምጋራው ምንድን ነው የህዝቦች መቀራረብ ሊኖረን ይገባል የሚለው በጣም መሰረታዊ ነገር ነው። አሁን የተጀመረው የተወሰኑ ቦታዎች በትግራይ በአማራ በኦሮሚያ አማራ እንዲሁም አማራ ቤንሻንጉል እንደዚህ ተደርጎ ነበር መድረኮች። ይሄ ተጠናክሮ መቀጠል አለበት። ህዝባችን በ ፖለቲካ ኤሊቶች ምክንያት ዋጋ መክፈል የለበትም። ስለዚህ በዚህ በጣም ስማማለሁ። ሀገራዊ አንድነታችን በማጠናከር እንዳሉት ህዝቡ አንድ ነው፣ በተመሳሳይ እጣ ፈንታ ያለው ነው በኢኮኖሚም በፖለቲካም ማለት ነው። ስለዚህ በጋራ ተደጋግፈን የምናድግበት መንገድ መመቻቸት አለበት። በኢህአዲግ መግለጫ ላይ ግን ያው ትግበራ በጣም ይጠበቃል። በተግባር በቃል የተባለው ነገር ወደ ተግባር የመቀየር አስራ ስምንት ቀን የወሰደ ስብሰባ ላይ የተወያዩበት ነጥቦች በአፋጣኝ ወደ ተግባር ገብተው የህዝቡን እምነት መመለስ መቻል አለባቸው የሚል እምነት አለኝ። ነገር ግን መግለጫው ላይ መካተት የሚገባቸው ነጥቦች ተካተዋል የሚል እምነት አለኝ። እሺ፣ እሺ፣ በጣም አመሰግናለሁ አቶ ገረሱ። እኔ መግለጫው መሰረታዊ ችግሮችን ሳይሆን የችግሮችን ምልክቶች ነው ለማጥፋት የሞከረው ለመግለጫውን የመጀመሪያውን ቁጥር ብንወስድ በየቦታው የሚነሱ ህዝባዊ አመጾችን በቁጥጥር ስር ማዋል የሚል ነገር አለበት እና በቁጥጥር ስር ማዋል ችግሩን አይፈታውም። በቁጥጥር ስር ለማዋል መንግሥት እስካሁን የሚችለውን ነገር ያደርግ ነበረ ግን አልቻለም። ስለዚህ ወደፊትም አይችልም። ይሄ ነገር ሊቀረፍ የሚችለው ችግሮችን ያንን ነገር አመፅ ያስነሱ የትኛውም ሀገር ውስጥ ከመሬት ተነስቶ ሰው ህዝብ እብድ አደለም፣ ዝም ብሎ ጥያቄ የሚያስነሳው ና የሚያምጸው እንዲያምጽ የሚያደርጉ የፖለቲካ የኢኮኖሚ ማህበራዊ ችግሮች ስላሉ ነው። እነዛን ችግሮችን ምልክታቸውን በማጥፋት ሳይሆን ችግሮች ለመፍታት መዘጋጀትን ነው የሚፈልገው። ሌላው ኢህአዴግ በውስጡ ደግሞ ህወሓት ጠላቶችን እየፈጠረ ለመኖር የሚፈልግ ነው። ለምሳሌ አሁን ቅድም ጉድኝትን አሉላ ራሱ እዚህ ሲፈታ ውጭ ሀገር ካሉት ውጭ ሀገር ያሉት ራሳቸው ደጋፊዎቹን አይደለም ማለት የተወሰኑት፣ ሌላውን ውጭ ሀገር ያለውን ሰው ልክ እንደ ጠላት ነው የሚቆጥሩት። እና እዚያ ሀገር ውስጥ ያሉ መሰረታዊ ችግሮችን ለመፍታት ለማዳመጥ ካልሞከረ ካሁን በኋላ ወይ እንደ ኢህአዴግን መቀጠል ላይችል ይችላል፣ ወይ ደግሞ ሀገር ውስጥም አደጋ ሊመጣ ይችላል። እነዚህ ነገሮች ፖለቲካውን ችግር ወደ ኢኮኖሚ ይሄዳል። ምክንያቱም የተረጋጋ ሀገር ያልሆነ ውስጥ ኢንቨስትመንት ሊኖር አይችልም። እዛ ያለውም ህዝብ በሰላም ሰርቶ መግባት አይችልም። ጥርጣሬ ውስጥ ነው የሚገባው። ይሄ የኢኮኖሚ ቀውስ ያመጣል። ሀገሪቷ ከፍተኛ የዕዳ ውስጥ ያለች ሀገር ናት። ይሄ ነገር ተደማምሮ አደገኛ የሆነ ሁኔታ ሳይፈጥር መልሰው ነገሩን ማየት ያለባቸው ይመስለኛል። ያንን ነገር ካላደረጉ ከአንድ ወር ከሁለት ወር በኋላ ደግሞ ሌላ ስብሰባ ሲቀመጡ ልናይ እንችላለን። ሶስታችሁንም አመሰግናለሁኝ። አቶ አበባ አያሌው ከአዲስ አበባ ከአዲስ አበባ ዩኒቨርሲቲ፣ አቶ አሉላ ሰለሞን ከዋሽንግተን፣ አቶ ገረሱ ቱፋ ደግሞ ከአምስተርዳም ሶስታችሁም በተለያየ ሙያ ላይ ያላችሁ በኢትዮጵያ ግን የፖለቲካ ሁኔታ ላይ ወቅታዊ ጉዳዮች ላይ ያገባናል ብላችሁ በተለያየ መንገድ ሀሳባችሁን የምትገልጹ ናችሁ። ለዛሬ ይገበዝ ናችሁ የኢህአዴግን መግለጫ በተመለከተ ነበረ። ሰፋ ባለ ውይይት ግን ተመልሰን መጥተን ለአድማጮቻችን ጠቃሚ ሀሳብ ታካፍላላችሁ ብለን እንገምታለን። ለዛሬ ሶስታችሁንም አመሰግናለሁ። እኛም እናመሰግናለን ነው እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤ በመጠቀም አስተያየቶቻችሁን አድርሱን። ሆርን አት ቪኦኤ ኒውስ ዶት ኮም ላይም አስተያየቶቻችሁን ላኩ። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸውት ጽዮን ግርማ ነኝ። ዝግጅታችንን ሲያቀናብርልን የቆየው ደግሞ ሞክቢሊያ ቢሮ ነው። ጉዟችሁ የሰመረ ይሁን እያልኩ ሰናበታለሁ። በነገው ምሽት እንገናኝ። ሰላም ደናደሩ። nothing more